ሰላም እንዴት አምሽታችኋል? የተከበራችሁ አድማጮቻችን ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ የካቲት 4 2013 ዓ ም የካቢና ቪዬ የምሽት መሰናዶ ጀምሯል። የኮሮና ቫይረስ ክትባት መገኘቱ ለዓለም አንጻራዊ እፎይታ በሰጠበት በአሁኑ ሰዓት አዳዲስ የቫይረሱ ዝርያዎች በተለያዩ ሀገራት መፈጠራቸው ሌላ ስጋት ቀስቅሷል። ይሄ የሩጫ ጉዳይ ነው። ቫይረሱ ራሱን እየቀየረ ሲሆን ሳይንስን፣ ጥናቱን እንደዚሁ አብሮ በፍጥነት አብሮ መሄድ አለ። በአትላንታ ጆርጂያ በሚገኘው የዩናይትድ ስቴትስ በሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ውስጥ የተላላፊ በሽታዎች ጥናትና ምርምር የመከላከያ መላዎችን የሚያቀርብ ክፍል ተባባሪ ኃላፊ የሆኑትን ዶክተር ኤርሚያስ በላይን ነው የሰማነው። የምሽቱ እንግዳችን ናቸው። በሌላ ዘገባ ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰው ውድመትና በአገልግሎት መስተጓጎል ወደ ሶስት ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታውቋል። ይህንንም በምሽቱ ዘገባዎቻችን ውስጥ አካተናል። የአፋን ኦሮሞ ሙዚቃ ውስጥ ስሙ ጎልቶ የሚነሳው የአርቲስት አሊ ቢራ ታሪክን የሚዘክረው መጽሐፍ ከሰሞኑ ተመርቋል፤ የምናየው ይሆናል። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን የምሽቱ አስተናባሪዎቻችንን ላስታውቃችሁ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ የምንዘልቅ ይሆናል። አሁን ከአለም ዙሪያ ወደ ተሰባሰቡት አጫጭር ዜናዎች እንሻገራለን። አመሰግናለሁ ኤደን። ኢትዮጵያ በ2013 ሚያዝያ ወር መጨረሻ ላይ 9 ሚሊዮን ዶዝ የኮቪድ-19 ክትባት ወደ ሀገር ለማስገባት እየሰራች መሆኗን አስታውቃለች። ኢትዮጵያ ጤና ሚኒስቴር ለአሜሪካ ድምፅ እንደገለጸው እስከ 2013 ዓመት መጨረሻ ከአጠቃላይ የኢትዮጵያ ህዝብ 20 በመቶ የሚሆኑት ክትባቱን እንዲያገኙ እሰራለሁ ብሏል። ከሁለት ወር በኋላ ወደ ሀገር የሚገባው የክትባቱ መጠን ትንሽ በመሆኑ ለሁሉም በአንዴ ስለማይዳረስ ህብረተሰቡ ከምንጊዜውም በላይ ጥንቃቄ ማድረግ እንዳለበትም ሚኒስቴሩ አሳስቧል። በቀድሞው ፕሬዚደንት ትራምፕ ላይ የተመሠረተው ክስን የሚመሩት የተወካዮች ምክር ቤት አባላት የትራምፕ ደጋፊዎች እንደ አውሮፓውያን አቆጣጠር ጥር ስድስት በምክር ቤቱ ህንፃ ስላካሄዱት አመፅ ከዚህ በፊት ታይተው የማይታወቁ የቪዲዮ ምስሎችን በትናንትናው የምክር ቤቱ ችሎት በማስረጃነት አሳይተዋል። የቪዲዮ ምስሎቹ ዲሞክራቶቹ በመጀመሪያው የችሎት ውሏቸው የቀድሞው ፕሬዚደንት በየክፍለ ግዛቱ ተወካዮች የተሰጠውንና የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ውጤትና ሂደት ለመቀልበስ ለተካሄደ አመፅ በቀጥታ ተጠያቂ መሆናቸውን ያሳዩበት ነው። የሴኔቱ የክስ ሰሜ ችሎት ዛሬም ይቀጥላል። ማሊ ውስጥ በተሰማሩ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የደረሰውን ጥቃት የድርጅቱ የተቀናጀ የማሊ አረጋጊ ተልዕኮ ሚኒስማ ኃላፊና የዋና ጸሐፊው ልዩ መልእክተኛ አውግዘዋል። የመንግስታቱ ድርጅት የማሊ ተጠሪው መሐመት አንዲፍ በሰጡት ቃል ማንነታቸው ያልታወቁ አጥቂዎች በሰላም አስከባሪዎቹ ጊዜያዊ ማረፊያ ካምፕ ላይ በከፈቱት ተኩስ አንዳንድ አባላቶቻችንን በጽኑ አቁስለዋል ብለዋል። የቆሰሉት አብዛኞቹ የቶጎ ተወላጅ መሆናቸውን ማክለዋል። ከሰባት ዓመታት በፊት የተቋቋመው የማሊ አረጋጊ ኃይል 13000 ሰላም አስከባሪዎች ያሉት ሲሆን እስካሁን በሰላም ማስከበር እንቅስቃሴ ላይ 232 ወታደሮች ተገድለውበታል። ከጥቂት ወራት በፊት ብሪታንያ ውስጥ የተከሰተው ለወጥ ያለ የኮሮና ቫይረስ ዝርያ አይነት አገሪቱን አዳርሷታል። በመቀጠል መላው ዓለምን ማዳረሱ የማይቀር ነው ሲሉ አንድ የብሪታንያ ሳይንቲስት አሳስበዋል። ኮቪድ-19 ጄኖሚክስ ዩኬ የተባለው የኮቪድ-19 ዘረመል ጥናት ላይ ድርጅት ስራ አስኪያጅ ሻረን ፒኮክ ይህን የተናገሩት ለቢቢሲ በሰጡት ቃለ መጠይቅ ነው። ከመጀመሪያው የኮሮና ቫይረስ ይበልጥ ተላላፊ የሆነ የቫይረሱ ዝርያ መጀመሪያ የተከሰተው ባለፈው መስከረም ወር ብሪታንያ ኬንት ክፍለ ግዛት ውስጥ ሲሆን ከዚያ ወዲህ ዩናይትድ ስቴትስን ጨምሮ ከ50 በሚበልጡ ሀገሮች ተዛምተዋል። ሀብታም ስዩምን ላጫጭር ዜናዎቹ እናመሰግናለን። ከአሜሪካ ድምፅ ዋሽንግተን ዲሲ ጋቢና ቤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመኔ ነኝ። ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገር። ኮሮና ቫይረስ ክትባት መገኘቱ ለዓለም አንጻራዊ እፎይታ በሰጠበት በአሁኑ ሰዓት አዳዲስ የቫይረሱ ዝርያዎች በተለያዩ ሀገራት መፈጠራቸው ሌላ ስጋት ቀስቅሷል። ስለ አዳዲሶቹ ዝርያዎች ምንነትና ሊፈጥሩት ስለሚችሉት ተግዳሮት ለማወቅ ሀብታሙ ስዩም ዶክተር ኤርሚያስ በላይን አነጋግሯቸዋል። ለመርሃ ግብራችን እንግዳ ያልሆኑት ዶክተር ኤርሚያስ አትላንታ ጆርጂያ በሚገኘው የዩናይትድ ስቴትስ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ውስጥ ከተላላፊ በሽታዎች ጋር በተያያዘ ጥናትና ምርምር የሚያደርግ መከላከያ መላዎችን የሚያቀብል ክፍል ተባባሪ ኃላፊ ናቸው። የአሁኑ የኮሮና ቫይረስ ዝርያዎች ቀድሞ ከነበረው ዝርያ ያላቸውን ግንኙነት አስቀድመው ያስረዳሉ። ቫይረሱ ያው ኮሮና ቫይረስ ነው። ኮቪድ ናይንቲን ዓለም ላይ ሁሉ ያመጣው ያን በሽታ የቀሰቀሰው ያመጣው ቫይረስ ማለት ነው። ቫይረስ በተፈጥሮ ሁሉም አይነት ቫይረስ ይቀያየራል በጊዜና በቦታ በስፍራ ሲታዩ ማንኛውም ቫይረስ ይቀያየራል፣ ራሱን ራሱን ይለውጣል፣ ሕክምና ቋንቋ ሚቴሽን የምንለው እና ሁሉ ጊዜ የሚሆን ነገር ነው። ኮሮና ቫይረስ ግን ዓለምን ሁሉ ያጠቃ ስለሆነ እና በብዙ በሰዎች መካከል ስለሚተላለፍ ብዙ በተላለፈ ቁጥር ብዙ ራሱን ይቀይራል፣ ወይም ሚውቴሽኑ እየጨመረ ይመጣል እና ይህንን ነው በዚህ የወረርሽኝ እያየን ያለ ነው። የገዳይነቱ መጠን የሚተላለፍበት መንገድና መሰል ጉዳዮች ላይ ምንድን ነው የሚለየውና አንድ የሚያደርገው ነገር ያው ቅድም እንዳልኩት እንግዲህ ቫይረሱ ያው አንድ ነው አንድ ቫይረስ ነው። ቫይረስ በተፈጥሮ ራሱን ይቀያየራል ብዙ ነው የሚቀያየረው በቁጥር ለማስቀመጥ ያስቸግራል ብዙ ሰዎችን ባጠቃ ቁጥር ብዙ ራሱን እየቀየረ ይሄዳል ብዙ ግን አዲስ የሚፈጠረው ዝርያ ምንም ለውጥ አያመጣም እንዳለ ይቆያል አልፎ አልፎ ግን የሚመጣው ዝርያ ደግሞ ከበፊቱ የቫይረስ ፀባይ ትንሽ ይቀይራል ይህንን አሁን እያየን ያለን በእንግሊዝ ሀገር አዲስ የመጣው ዝርያ በደቡብ አፍሪካ እንደዚሁ ደግሞ የመጣ አንድ ሌላ ዝርያ አለ። በደቡብ በአሜሪካ ደግሞ በብራዚል እንደዚሁ ሌላ የታየ ዝርያ እነዚህ ሶስቱ ዝርያዎች ስናይ ስንመለከት በፊት ከነበረው ቫይረስ ጸባያቸው ትንሽ ቀየር ይላል ቀየር የሚልበት ደግሞ ዋናው ሰው ወደ ሰው በመተላለፍ ከበፊቱ ቫይረስ ጸባይ በበለጠ በፍጥነት የመተላለፍ ባህሪ ያላቸው ይህንን በእንግሊዝ ሀገርም ደቡብ አፍሪካም ባለው ዝርያ ላይ ለማየት ተችሏል በተደረገ ጥናት ማለት ነው ስለዚህ ዋናው ልዩነቱ እነ አዲስ የመጡ ዝርያዎች ከበፊቱ ቫይረስ ትንሽ በተለየ ሁኔታ በፍጥነት ከሰው ወደ ሰው የመተላለፍ ባህር። እንግዲህ ይሄ ዜና እየተሰማ ያለው የኮቪድ-19 ክትባቶች መሰራጨት በጀመሩበት አበረታሽ ጊዜ ላይ ነው። በመሰራጨት ላይ ያሉት ክትባቶች አዳዲሶቹን የኮሮና ቫይረስ ዝርያዎች ስርጭት ለመቆጣጠር ፋይዳ ይኖራቸው ይሁን? ይሄ እንግዲህ ብዙ ጭናት የሚጠይቅ ነው። ምክንያቱም የምናውራው አንድ ቫክሲን አደለም ብዙ የተለያዩ ክትባቶች አ ለእያንዳንዱ ክትባት ልዩነት ስላላቸው ክትባቶች ወርስ በርሳቸው የትኛው ክትባት ለዚህ ለአዲሱ ዝርያዎች ጠቃሚ ናቸው የሚለውን እሱ ጥናት እየተደረገ ነው ያለ። እዚህ የአሜሪካን ሀገር፣ እኛ በምኖርበት ሀገር ያሉት የሚከፋፈሉት ክትባቶች እስካሁን በተደረገው ጥናት አዲስ የመጡትን ዝርያዎች መከላከል የሚችል እንደሆነ ተደርሰውበታል። ግን ብዙ ተጨማሪ ጥናቶች መደረግ አለባቸው። ምክንያቱም ቫይረሱ እንዳልኩት በየጊዜው ራሱን ስለሚቀይር ሌላ ደግሞ የሚቀይር አይነት ዝርያ ሊፈጠር ስለሚችል እነኚህ ጥናቶች በተደጋጋሚ መካሄድ አለባቸው። ሌሎች ክትባቶች ሌላ ሀገር ደግሞ የሚሰጡት ለእነኚህ ዝርያዎች ጋር እንዴት እንደሚሰሩ ራሱን የቻለ ደግሞ ሌላ ጥናት ያስፈልገዋል ማለት ነው። የአዳዲሶቹ የኮሮና ቫይረስ ዝርያዎች መፈጠር የቫይረሱን ስርጭት ለመቆጣጠር የዓለም ሀገራት ቀድሞ የጀመሩት ጥረት አለ። በሱ ጥረት ላይ የሚደቅነው ፈተና ወይንም ተጨማሪ ስራ ሲኖር ይሆን? ፈተና ይኖረዋል። አዲስ ዝርያ በመጣ ቁጥር ክትባቱ ብቻ አይደለም መድኃኒቶችም አሉ። እነኛ መድኃኒቶች ይሰራሉ ወይም ምን ያህል የሚሰሩት ለየትኛው ዝርያ ይሆናሉ የሚለው እየተከታተሉ በተደጋጋሚ ጥናት መደረግ አለበት። ይሄ የሩጫ ጉዳይ ነው። ቫይረሱ ራሱን እየቀየረ ሲሮጥ፣ ሳይንሱን፣ ጥናቱን እንደዚሁ አብሮ በፍጥነት አብሮ መሄድ አለበት። ይሄ በተለያዩ ሀገሮች ላይ እየተደረገ ያለ ነው። በፍጥነት በመተላለፉ ላይ አዳዲስ ዝርያዎች ለውጥ ያመጡ ቢሆንም ከዚህ በፊት የሚደረገው የመከላከል የመከላከያ ዘዴዎች ለምሳሌ ማስክ የማድረግ፣ የርቀትን መጠበቅ ይነዋል በፍጥነት ቶሎ ቶሎ እጅን በመታጠብ በሽተኛው ደግሞ የተጠቃ ሰው ካለ ደግሞ በሽተኛውን ከሌሎች ሰዎች በመለየት እነኚህ የሚደረጉት የመከላከያ ዘዴዎች ሁሉ ለሁሉም አይነት ዝርያዎች ይሰራሉ። ስለዚህ እነሱን አጥብቆ መከታተልና ያንን መንገድ መከተል የመከላከያ መንገዶችን መከተል እጅግ በጣም አስፈላጊ ነው ዶክተር ኤርሚያስ አንድ የመጨረሻ ጥያቄ ላስከትል ቀደም ብለው እንደተናገሩት እንግዲህ በእንግሊዝ ደቡብ አፍሪካ እና ብራዚል የተለዩ የኮሮና ቫይረስ ዝርያዎች መቀስቀሳቸው ተሰምተዋል በመጪው ጊዜያትም በተለያዩ ሀገሮች ተጨማሪ ዝርያዎች ሊቀሰቀሱ ይችላሉ ኢትዮጵያን ጨምሮ ሀገራት ተለዋዋጭ በሆነው ቫይረስ ምክንያት ሊደርስ የሚችል ሰብአዊ ውድመትን መቀነስ የሚችሉባቸው አደጋ መከላከያዎች ምንድን ምንድን ናቸው ዋናው አሁን መከላከል የሚያስችለው ክትባቱ ነው። በተለያዩ ሀገሮች በተለይ በአደጉት ሀገሮች በአሜሪካ፣ በአውሮፓ ክትባቱ በሰፊ ሁኔታ እየተሰጠ እንዳለ የሚታወቅ ነው። ሌላም ሀገሮች ታዳጊ ሀገሮች ውስጥ እንደዚሁ አንዳንድ ቦታ ላይ ክትባቱን የመጀመር አዝማሚያ አለ። ስለዚህ ዋናው የመጀመሪያው መከላከያው መንገድ በፍጥነት እንዳይዛባ ለመቀነስ ማለት ነው ክትባቱ ነው፣ በጣም እጅግ አስፈላጊ የሚሆነው። ከዛ በተረፈ ደግሞ ሰዎች፣ እያንዳንዱ ሰው ራሱን መከላከል ይችላል። ምንም አይነት ዝርያ ምንም አይነት የቫይረስ አይነት ቢመጣ ሰው ራሱን መከላከል ይችላል። ይህም ደግሞ ምንድን ነው ማስክ በማድረግ ማስክ ማድረግ ብቻ ሳይሆን ማስክን በሚገባ በማድረግ አየር በማስገባ መንገድ ራስን በመሸፈን ማለት ነው። ከሰዎች ራስን ርቀት በመጠበቅ በሽታው የያዘውን ሰው ደግሞ ከሌሎች ሰዎች ጋር እንዳይገናኝ በመከለል እነኝህን ነገሮች በመከታተል አጥብቆ በማድረግ በሽታውን መከላከል ይቻላል ማለት ነው። ዶክተር ኤርሚያስ በላይ፣ ለአሁኑ በአድማጮች ስም እጅግ በጣም አመሰግናለሁ። መልካም ምሽት። አመሰግናለሁ። ሀብታሙ ስዩምና እንግዳውን ዶክተር ኤርሚያስ በላይን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰው ውድመትና በአገልግሎቶች መስተጓጓል ወደ ሶስት ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። ጉዳት ደርሶባቸዋል ከተባሉት ተቋማት ጋር በመቀናጀት ምርመራ ማካሄዱን የገለጸው የኢትዮጵያ ፌዴራል ፖሊስ ኮሚሽን ያልተጠናቀቁ የጉዳይ የምርመራ ስራዎች እንዳሉም አመላክቷል። በዚህ ዙሪያ ሞክታር ጀማል ዝርዝር አድርሶናል። ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ነዳጅ አቅራቢዎች ድርጅት፣ የኢትዮጵያ አየር መንገድና ኤርፖርቶች ድርጅት፣ የኢትዮጵያ ንግድ ባንክ የጉዳቱ ተጋላጭ በሆኑ የመሰረተ ልማት አውታሮች ዝርዝር ላይ ሰፍረዋል። ተቋማቱ ላይ በቀጥታ ከደረሰው ጉዳት በተጨማሪ አገልግሎታቸው በጦርነቱ ምክንያት በመቋረጡ ለደረሰው ኪሳራ የፌዴራል ፖሊስ ህወሓትን ተጠያቂ አድርጓል። በኢትዮ ቴሌኮም መሠረተ ልማት ላይ የደረሰ ጉዳትን ተከትሎ ተቋሙ ማስገባት ይችል የነበረ ከ1.3 ቢሊዮን ብር በላይ መታጣቱን፣ የኢትዮጵያ ኤሌክትሪክ ኃይል መሠረተ ልማት ላይ በደረሰ ጉዳት ከ329 ሚሊዮን ብር በላይ ኪሳራ መድረሱን፣ ከኢትዮጵያ የነዳጅ አቅራቢ ድርጅት መቀሌ ዲፖ ተዘረፈ በተባለ ከ14 ሚሊዮን በላይ ሊትር ነዳጅ ከ258 ሚሊየን ብር በላይ መታጣቱን የፌዴራል ፖሊስ ገልጿል። በባህር ዳርና በጎንደር አውሮፕላን ጣቢያ ላይ በተፈጸመው የሮኬት ድብደባ ምክንያት በመሰረተ ልማት ላይ ከሶስት ሚሊየን ብር በላይ እንዲሁም የባህር ዳር፣ የጎንደር፣ አክሱም፣ መቀሌ፣ ሁመራ፣ ደሴ፣ ላሊበላ፣ ሰመራና ሽሬ በረራዎች በመስተጓጎላቸው ከ147 ሚሊዮን ብር በላይ ገቢ መታጣቱን በምርመራ መረጋገጡን የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀይላን አብዲ ገልጸዋል። በምርመራ ቡድኑ አቀሌ ድረስ ሄዶ የወንጀል ምርመራ ቡድን በመላክ እነዚህ ጉዳዮች ላይ እንድጣሩን በማድረግ እያንዳንዱ ተቋማትም የራሳቸውን የደረሰባቸውን ጉዳት በራሳቸው ባለሙያ እንዲያጣሩና እንዲቀርቡ የተደረገበት ሁኔታ ነው ያለው። ስለዚህ ከዚህ አንጻር ለምሳሌ በመተጋገል ማለት ነው። የእኛም የምርመራ ባለሙያዎች ያሉበት ኤክስፐርቶች ያሉበት። ስለዚህ በዚህ ሁኔታ ነው የተጣራ ጉዳይ ነው ይሄ። በማስረጃ በግልጽ ማስረጃ የተደገፈ ማስረጃዎች ናቸው ማለት ነው። በአጠቃላይ የሕወሓት ጁንታ ቡድን በፈጸመው የሀገር ክህደት ወንጀል መሰረተ ልማቶች ላይ ባደረሰው ጥቃትና ድርጅቶቹ ማግኘት የሚገባቸውን አገልግሎት በማሳጣት በአጠቃላይ ያደረሰው ኪሳራ ሁለት ቢሊዮን ዘጠኝ መቶ አርባ ዘጠኝ ሚሊዮን አንድ መቶ ሰባ ሰባት ሺህ ሁለት መቶ ሃያ ብር በላይ ተቋማቱ እንዲያጡ ማድረጉን የፍድሪ ፌዴራል ፖሊስ ኮሚሽን አስታውቋል። በሁለት ከፍለን የምናይ ከሆነ ኛው በቀጥታ በመሰረተ ልማት ላይ ደረሰ የተባለው ጥቃት ነው። ሌላኛው ደግሞ አገልግሎት ቢሰጡ ሊያገኙ የሚችሉትን ያጡትን የገንዘብ መጠን የተተመነ ነው። ለምሳሌ እስካሁን ሲባል የነበረው በአካባቢው የሚኖሩ ሰዎችም መንግስት ነው ማብራት የቆረጠብን፣ መንግስት ነው ስልክ ያቋረጠብን። እንደዚያውም ደግሞ የአየር መንገድም ቢሆን ከአዲስ አበባ የሚላክ አውሮፕላን በመንግስት እጅ ያለ ነው። እንዴት ነው እነዚህ የገንዘብ ኪሳራዎች በሌሎች የመሰረተ ልማት ውድመት ላይ ተጨምረው ይህ ቡድን ያደረሰው ውድመት ነው ሊባል የተቻለው? በአካባቢው ሰላም እንዳይኖር የህግ በላይነት እንዳይኖር ሰሜን እዝ የሀገር መከላከያና ፌዴራል ፖሊስ ኮሚሽን በመሰረተ ልማት ጥበቃ ላይ ያሉ አባላት ላይ ጥቃት እየፈጸመ እያለ በአካባቢው በአየርም ሆነ በትራንስፖርት እንዴት አድርጎ ይሄንን ችግር የፈጠረው ማን ነው? መንግስት ነው የፈጠረው ችግር? መንግስት አይደለም። ራሱ የዋት ጁንታ ቡድን የፈጠረው ችግር ነው የተቋረጠው ትራንስፖርት። ሁለተኛ ኔትወርክም ቢሆን በመንግስት አይደለም የተቋረጠው። እነሱ ናቸው መሰረተ ልማቶችን በሙሉ ቆራርጠው ሽቦ ሳይቀር የስቴሽኖችን ሳይቀር እያወደሙ ደግሞ አላማጣ አላማጣ አካባቢ ራያ አላማጣና ራያ አዘቦ አካባቢ ያሉ የፌዴራል ፖሊሶች ላይ ጥቃት ፈጽሞ እዛ አካባቢ ያሉትን ትራንስፎርመሮች ከጥቅም ውጭ ያደረጉት እራሳቸው ናቸው። ስታሰብ ማብራት ከሌለ እንዴት ኔትወርክ ይኖራል? ሁለቱ የተያዙ ናቸው። ለጥፋቱ ህወሓትን ተጠያቂ ያደረጉት አቶ ጄይላን በተጨማሪም በኢትዮጵያ ንግድ ባንክ መቀሌ ቅርንጫፍ የደደቢት ማይክሮፋይናንስ ሰራተኞችን በመጠቀም በወቅቱ የክልሉ የንግድ ኢንዱስትሪ፣ ከተማ ልማት ቢሮ ኃላፊ በነበሩት በዶክተር አብርሃም ተከስተ ትእዛዝ በአንድ ቀን ብቻ በህገ ወጥ መንገድ ስምንት መቶ ሚሊየን ብር ወጪ ተደርጓል ብለዋል። አሁን ለምሳሌ በየቢሮ ያለውን ንብረት ሁሉ ሳይቀር ሳይቀር የወደፈበት ሁኔታ ነው። ኮምፒውተር ራሱ በየቢሮ ያለው የሌለበት ሁኔታ ነው ያለ። እኛ አሁን የደረስንበትን ገለጽ ይህን ድርጊ ገና እነዚህ ሲደመሩበት መዓት ቢሊዮን ብር እንደጠፋ ወደፊት እንግዲህ ይሄ ሁሉ ተጣርቶ የሚቀርብ ይሆናል። አሁን የደረስንበትን ከስር ከስር ለህዝቡ መረጃ እየሰጠን ከመሄድ አንጻር፣ ወቅታዊና ትክክለኛ መረጃ ቶሎ ለህዝብ ከማድረስ አንጻር ይህንን አጠናቅረን ለአሁኑ ይህንን አቅርበናል። ወደፊትም በዚሁ መሰረት ፖሊስ የደረሰባቸውን የምርመራ ውጤቶች ለህዝብ እያሳወቀ የሚሄድ ይሆናል። በትላንትና ዕለት የዓለም አቀፍ የቀይ መስቀልና ቀይ ጨረቃ በሰጠው መግለጫ በትግራይ ክልል መሰረተ ልማቶች በተለይ የጤና መሰረተ ልማቶች በብዛት መዘረፋቸውን አንስቷል። ከዚህ ቀደም ፋብሪካዎችንም ጨምሮ ሌሎች ዝርፊያና ንብረት መጫ ላይ በክልሉ የሚገኙ የኤርትራ ወታደሮችም ተሳትፈዋል የሚሉ የተለያዩ የዓለም አቀፍ መንግስታትም ድርጅቶችም የሚገልጹት ነበረ። ይህም በተመለከተ የኢትዮጵያ መንግስት የሚያውቀው ምን አለ? አሁን እኛ ስለ ምርመራ ውጤት ነው የገለጽነው እንጂ እነዚህ በሚመለከተው አካል ወደፊት በኮማንድ ፖስት ይሁን በሌሎች የሀገሪቷ ሀገሪቷን በሚመሩ የበላይ አመራሮች ወደፊት የሚገለጽበት ሁኔታ ሊኖር ይችላል። ስለዚህ አሁን እኛ የምርመራውን ውጤት ብቻ የደረስንበትን ለመግለጽ ነው። በህገወጥ መንገድ ወጪ የተደረገ ገንዘብ የት እንደደረሰ እንደማይታወቅ የፌዴራል ፖሊስ ኮሚኒኬሽን ዳይሬክተሩ አቶ ጄይላን አብዲ ገልጸዋል። በትግራይ ክልል የተደረገውን ጦርነት ተከትሎ ተፈጠሩ ባሉ ሂደቶች ላይ መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይት ዎች ጦርነቱ በተደረገበት ወቅት የፌዴራል መንግስቱ ኃይል ወደ ትግራይ ከተሞች ሲተኩስ የነበረው ከባድ መሳሪያዎች በሰዎች ላይና በንብረት ላይ ውድመት አድርሷል ብሏል። በዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይት ዎች የአፍሪካ ቀንድ ዳይሬክተር ላቴትያ በድር እንደገለጹት የከባድ መሳሪያዎቹ ተኩስና ጥቃት በትግራይ ውስጥ የዜጎችን ሕይወት ክፉኛ መጉዳታቸውንና በሺዎች የሚቆጠሩ እንዲፈናቀሉ ምክንያት ሆኗል ብለዋል። በትግራይ ክልል የደረሰውን ጉዳት በገለልተኛ አካል እንዲጣራ ዓለም አቀፍ ድርጅቶችና የተለያዩ መንግስታት በተደጋጋሚ ቢጠይቁም የኢትዮጵያ መንግስት ፈቃደኛ አለመሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ዘገባው፣ እናመሰግናለን። አድማጮቻችን በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍ ላችሁን የጋቢና ቬይን መሰናዶ ነው። በዚህ በዩናይትድ ስቴትስ የምንገኝ ባለሙያዎች ጋቢና ቬይን የምናሰናዳላችሁ በኮሮና ቫይረስ ምክንያት ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንለፍ። የአርቲስት አሊቢራ የህይወት ታሪክን የሚዳስስ መጽሐፍ በቅርቡ ተመርቋል። ክቡር ዶክተር አሊ ቢራ ለኦሮሚያና ለኢትዮጵያ ጥበብ ላበረከቱት ከፍተኛ አስተዋጽኦ የኦሮሚያ ብሔራዊ ክልል ላዊ መንግስት እውቅና ሰጥቷል። የመጽሐፍ ምረቃውና የእውቅና ፕሮግራሙ በአዲስ አበባ ተካሂዷል። ፀሐይ ዳምጠው ተጨማሪ ያላት። በዘመን ተሻጋሪው የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ አሊ ብራ የህይወት ታሪክ የሚያትት መጽሐፍ በኦሮምኛ በአማርኛና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ብራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምፃዊ ነው በህይወት እያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልይ ዶዶላ ገልጿል። የአርቲስት አሊ ብራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ፣ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው፣ የእሱ ታሪክ እና አርቲስቶቻችን ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የእነሱ ተሳትፎና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው ይገባቸዋል። በተለይ ደራሲያን የትላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፏል። መምህሩም ብዙውን ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉን የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍ እናያለን። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የአፍረን ቀሎ አባ ገዳ አብድረዛቅ አይመድ አሰን ናቸው። በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ፣ አሁን ላሉ ትውልዶች በጣም በጣም እኔ ትልቅ ነገር ነው አሊቢራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም በጣም በጣም የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው የምገምተው። እኔ በማህበራዊ ሕይወቱም ተግባቢና ሰው አክባሪ ነው የምትለው የሞያ አጋሩ አርቲስት ሀመል ማለባተ አሊ ብራን እንዲህ ስትል ገልጿለች። በጣም የሚገርም ታለንት ያለው ሰው ነው። በጣም የሚገርም ፐርሶናሊቲ ያለው ሰው ነው። አሊ ማለት አሁንም ትንሹንም ትልቁንም የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽ ስትሆኝ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የሚወደው። ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደርግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው እና እንደዚህ የሚያዩ ሰዎች፣ ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመጥ አሊ ማን ነው ሲባል ለሚቀጥለው ትውልድ ማንም ሰው ቋሚ የለም እዚህ ዓለም ላይ ጥለነው እንሄዳለን። ለሚቀጥለው ትውልድ ለመጽት ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙ በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረው እና በጣም መደገፍ ያለበት ነገር ነው ብየነማም ነው። የአሊ የሕይወት ታሪክ ጽፎ ለማሳተም አምስት ዓመት እንደፈጀባቸው የተናገሩት ዶክተር ስራ አፈል ገልገሎ የመጽሐፉን ይዘት ተንትነዋል። አንደኛው ና ዋነኛው ግለ ታሪኩ ነፃና አካዳማዊ የሆነ ታሪክ አጠናዘ ተከትሎ ለማዘጋጀት የተሞከረ ሲሆን አቅሜ የፈቀደው ግለ ታሪኩ በተጻፉት መረጫዎች እንዲመሰረት ና ከግል ስሜት ና ሀሳቤ ጸዳ የሚሆን ለማድረግ ሞክር ያ ሁለተኛው ሁለተኛው ና ዋነኛው ናቸው። ይህንን ግለ ታሪክ ከሌሎች ተዛማጭ ስራዎች ውስጥ ለየት የሚያደርገው የአጻጻፍ ዘይቤ ነው። ግለ ታሪኩ አውዳዊ ግለ ታሪክ ወይም ደግሞ በእንግሊዝኛው አጠራር ኮንቴክስቱላይዝ ባዮግራፊ የምንለው አይነት ነው። ይህም ሲባል የአርቲስቱ ህይወት ከልጅነት አሁን ሳለ ድረስ በቅደም ተከተል ከመደርደር ባለፈ አሊ ታሪካዊ ሁነቶችን ተቆጣጥሮ እንዴት አሁን የደረሰበት ደረጃ ለመድረስ ከማሳየት በተጨማሪ እንዴት ሀገራዊና አካባቢ ለውጦች ወይም ደግሞ ሁነቶች ወይም ደግሞ ሀይሎች አሊ የግድና ህዝባዊ ስብና ቅጽ ማስያዝ እንደቻሉ መጽሐፍ ያሳያል። በዚህ ረገድ የዓለም ልምድና ህይወት ተሞክሮ እንደ መስታወት በመጠቀም የሀገራችንን የትናንት ማንነት ፍተሻ የትውልዱን የሙዚቃ በሙዚቃ እና በሌሎች ጉዳዮች ላይ ያሳረፉትን አሻራ ለማሳየት ተሞክሯል። በፕሮግራሙ አጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ ዝግጅቱ አርቲስቱ ለህዝቦች ሁለንትናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ እውቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግረዋል። አርቲስት አሊ ብራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትን እና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብለዋል። አርቲስት አሊ ብራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ብራ ከኦሮሚኛ በተጨማሪ በአማርኛ፣ በሶማልኛ፣ በአፋርኛ፣ በሐረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባህል ማዕከል ውስጥ የአሊ ቢራ ታሪክና ስራ የምታይበት ክፍል እንዲኖር መወሰኑን ተናግረዋል። በዚሁ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ፣ የፍሪ አየር ኃይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ፣ ሌተናል ጀኔራል ባጫ ደበሌን ጨምሮ ሌሎች የፌዴራል እና የክልል መንግስት የስራ ኃላፊዎች ታዋቂ ማህበረሰቦች የጥበቡ ማህበረሰብ ቤተሰቦች፣ ጓደኞቹና አድናቂዎቹ ተገኝቷል። የኦሮሚያ ክልል መንግስት ለአሊ ብራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ብራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። I will not IT if አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ከልብ እያመሰገንን የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪ አማሪክ ላይ ለጋቢና ቪ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አድርሱን። የኢሜል አድራሻችን ጋቢና ቪ አት ኒውስ ዶት ኮም ነው። እሱንም በመጠቀም ልትጽፉልን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታም ስዩም፣ እንዲሁም እኔ ኤደን ገረመው የምሽቱን መርሃ ግብር በመምራት አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሆንላችሁ ዘንድ ተመኛለሁ። ደህና እደሩ።